በኤርትራ ላይ እርምጃ ሊወስዱ እንደሚችሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛቱ። የኤርትራ መንግስት ኢትዮጵያንና ጎረቤት ሀገሮችን የማተራመስ ስትራቴጂውን ካልቀየረ እርምጃ የምንወስድበት ሁኔታ ሊፈጠር ይችላል ብለዋል። ጠቅላይ ሚኒስትሩ ዛሬ ፓርላማቸው ላይ ንግግር ባደረጉበት ወቅት ጊዜው ሲደርስ ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ ለመውሰድ የምንገደድበት ሁኔታ ይኖራል ሲሉ አቶ ኃይለማርያም አስጠንቅቀዋል። አቶ ኃይለማርያም ይህንን ዛቻ አዘል መልእክት ያስተላለፉት ከፓርላማው አባላት ከአንዱ አንዱ ላቀረቡላቸው ጥያቄ መልስ ሲሰጡ ነው። እስክንድር ፍሬው ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኤርትራ መንግስት ላይ ማስጠንቀቂያውን የሰነዘሩት ዛሬ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ነው። የኤርትራ መንግስት ጎረቤቶቹን በተለይ ኢትዮጵያንና ጅቡቲን ለማተራመስ እየሰራ ነው ሲል ወንጅለዋል። ይህንን ተግባሩንም በሀገር ውስጥ የተከሰቱ ችግሮቹን ውጫዊ አድርጎ ለማሳየት እየተጠቀመበት መሆኑን አብራርተዋል። ጠቅላይ ሚኒስትሩ እንዳሉት የኤርትራ መንግስት ይህንን ፖሊሲውን በቶሎ ይቀይራል ተብሎ አይጠበቅም። ይህ ፖሊሲ በቀጠለ ቁጥር ደግሞ መንግስታቸው እርምጃ ሊወስድ እንደሚችል አስጠንቅቀዋል። የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች የሚጠቀሙት ከሰላም። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነ እና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዘውን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደተጠበቀ ሆነው ነገር ግን ሁል ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ በ አጋምን የተጠጋች ቁልቋል እንዳንሆን ሁል ጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ሕዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል። የተባበሩት መንግሥታት ድርጅት በኤርትራ መንግስት ላይ የጣለው ማዕቀብ ሙሉ በሙሉ ተግባራዊ እንዲሆን እንደሚፈልጉም ጠቅላይ ሚኒስትሩ አስረድተዋል። ጠቅላይ ሚኒስትሩ ከዚህ በፊት በሰጧቸው አስተያየቶች በኤርትራ መንግስት ይፈጸማሉ ላሏቸው ትንኮሳዎች መንግስታቸው ተመጣጣኝ እርምጃ መውሰዱን እንደሚቀጥል ገልጸዋል። የዛሬው ማብራሪያ ይህንን የኢትዮጵያ መንግስት ፖሊሲ የቀየረ ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው በኤርትራ በኩል ያለው ምላሽ ምን እንደሆነ ለማግኘት ተደጋጋሚ ጥረት አድርገናል፣ ለጊዜው አልተሳካም። ባገኘን ጊዜ እናቀርባለን። በሌላ በኩል ደግሞ የ2007ቱ ብሔራዊ ምርጫ ዴሞክራሲያዊ፣ ፍትሃዊና ሰላማዊ ነው ብለዋል። የኢትዮጵያው ጠቅላይ ሚኒስትር በዚሁ በዛሬው የፓርላማ ንግግራቸው ሌሎች ምን አሉ የሚለው ብዙም እንደማያሳስባቸው ያመለከቱት አቶ ኃይለማርያም ገዢው ፓርቲ እና መንግስት በሕጋዊና በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች የተለያዩ የተሳትፎ መድረኮች እንደሚያዘጋጁ ገልጸዋል። ሕዝቡ ራሱ ያስፈጸመውና የውጤቱን ባለቤት የሆነበት ያሉት ምርጫ በዓለም አቀፍ ደረጃ ቢታይ ከፍተኛ የሕዝብ ተሳትፎ የተስተዋለበትና ጥናት ሊደረግበት የሚገባ ክስተት መሆኑን ተናግረዋል። የምርጫው ውጤት ሕዝቡ ምን አለ ለሚል ጥያቄ አጥጋቢ ምላሽ ሰጥቷል ብለዋል። ጠቅላይ ሚኒስትሩ መለስካቸው ከአዲስ አበባ ተከታዩን ይዟል። ጠቅላይ ሚኒስትሩ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው አንዳንድ የምክር ቤቱ አባላት ላቀረቡላቸው የተለያዩ ጥያቄዎች መልሶች ሰጥተዋል። ከጥያቄዎቹ አንዱ አቶ ጀንበር አስማማው የተባሉ የምክር ቤቱ አባል ያቀረቧቸው ጥያቄዎች የ2007 አገር አቀፍ ምርጫን በተመለከተ ነበረ። እንደሳቸው አቀራረብ ምርጫው ዴሞክራሲያዊ፣ ፍትሐዊና በህዝብ ዘንድም ታማኝ የነበረ ቢሆንም አንዳንድ በዓለም አቀፍ ደረጃ የሰብአዊ መብት ተሟጋች ድርጅቶች ነን የሚሉና አንዳንድ የፖለቲካ ፓርቲዎች ምርጫውን ያብጠለጥላሉ። ይህ ድርጊታቸው በመንግስታችን እንዴት ይታያል የሚለው ፣ አስከትለውም ለህጋዊ ተቃዋሚ ፓርቲዎች ፖለቲካዊ ተሳትፎ መንግስት ያዘጋጀው ምን እንደሆነም ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምርጫ ዕለት ድምፁን የሰጠውን ህዝብ ቁጥር በማስታወስ በዓለም ደረጃ እንኳን ቢታይ ከፍተኛ የህዝብ ተሳትፎ የተስተዋለበት ምርጫ እንደነበረ ጠቁመው ጥናት ሊደረግበትም የሚያስፈልገው ክስተት ነው ብለዋል። ህዝቡ ራሱ ያስፈጸመውና የውጤቱን ባለቤት ህዝቡ መሆኑን ያሰመሩበት አቶ ኃይለማርያም ሌሎች የፈለጉትን ቢሉም ምርጫው ዴሞክራሲያዊ፣ ሰላማዊና ፍትሐዊ ነበረ ብለዋል። ዴሞክራሲያዊ፣ ሰላማዊ፣ ፍትሐዊ ምርጫ ተካሂዷል። ሌሎች ምን አሉ የሚለው ነገር ብዙ አያሳስበንም። ሌሎች የፈለጉትን ማለት ይችላሉ። መነሻቸውም የተለያየ ስለሆነ ዋናው የኛ ትርጉም የሚኖረው ህዝባችን ምን አለ ነው። እዚህ አኳያ ህዝባችን ያለውን ብሏል። ህዝባችን ምን አለ የሚለውን ለማወቅ ከተፈለገም ፍንትው ብሎ የወጣ እንደ መስተዋት የሚያብረቀርቅ ማንንም ማያወናብት ስራ ህዝቡ ሰርቷል። እንደ ጠቅላይ ሚኒስትሩ አባባል ከሆነ ከመረጠው ህዝብ ድምፅ ጀርባ ግልጽ መልዕክቶች አሉ። እነዚህ መልእክቶች ግልጽና የማያሻሙ ናቸው የሚሉት አቶ ኃይለማርያም ደሳለኝ የኢትዮጵያ ህዝብ ኢህአዴግን የመረጠው የግንባሩ ሥራዎች ውጤት ማምጣት በመጀመራቸው ባለፉት አራት ምርጫዎች ሕዝቡ በመማሩና ሰላምና የሰለጠነ አካሄድ ስለመረጠ እንደሆነ አብራርተው ፓርቲያቸው ከዚህ ሁሉ በላይ አሳይተዋል ያሉትንም ብቃቱን ገልጸዋል። እስካሁን በሰራናቸው ስራዎችና ባስገኘናቸው ውጤቶች ህዝቡ መጥቶናል ነገር ግን እኛ ያለው ኢህአዴግ ምንም ስህተት የሌለው መልአክ ስለሆነ አይደለም የመረጠው፣ ጉድለቶች እንዳሉበትም እያወቀ እነዚህን ጉድለቶችን ቢሆን ሊፈታ የሚችለው ራሱ ኢህአዴግ እንደሆነ ለመፍታትም የሚያስችል ባህሪ እንዳለው ከዚህ በፊት በነበሩ ተሞክሮችን ፈትቶ ያሳየ እንደሆነ ቆርጦ ከተነሳ ለመፍታት የሚችል ፓርቲና ድርጅት ነው ብሎ ነው የመረጠን። የተቃዋሚ ፓርቲዎችን በተመለከተም ጠቅላይ ሚኒስትሩ ፓርቲያቸውና መንግስታቸው ያዘጋጇቸውን መድረኮችና እድሎች አመላክተዋል። በመጀመሪያ ግን እነዚህ ተቃዋሚዎች በሰላማዊና ህጋዊ እንዲሁም በሰለጠነ መንገድ አብረው ለመሥራት የሚፈልጉ መሆን እንዳለባቸው ያስገነዝባሉ። በእርሳቸው አባባል አብዛኛዎቹ ፓርቲዎችም ይህን እንደሚፈልጉ የገለጹት አቶ ኃይለማርያም ከእነዚህ ፓርቲዎች ጋር ቁጭ ብለው ይሰራሉ። የጋራ ምክር ቤት አማካኝነትም ተከታታይ የሆኑ ውይይቶች በተለያዩ አጀንዳዎች የተከበረው ምክር ቤትም ህጎችና አዋጆችን ከማውጣቱ በፊት ከእነዚህ ተቃዋሚዎች ጋር ቁጭ ብሎ የሚወያይበትን ሌሎች ተቃዋሚዎች ብቻ ሳይሆኑ ህዝቡን ወክሎ የተደራጁ የህዝብ አደረጃጀቶችም ጋር ቁጭ ብሎ የሚወያይበትን፣ ስለዚህም የህዝቡ ፍላጎት የህዝቡ ድምፅ በህጎች፣ በአዋጆች፣ በፖሊሲዎች የሚታይበት የሚንጸባረቅበት ሁኔታ ለመፍጠር እንሰራለን። ይህን የምናደርግበት ዋናው ምክንያት ተቃዋሚዎች የራሳቸው ደጋፊ ህዝብ ስላላቸው ነው። ገዢው ፓርቲና መንግስታቸው ከዚህ ባሻገርም ለመሄድና ህዝብ የተለያዩ አማራጮች ሊያገኝባቸው የሚችሉ መድረኮችን ለማዘጋጀት እቅድ እንዳለ ገልጸዋል። ከተቃዋሚ ፖለቲካ ፓርቲዎች ጋር በህጋዊና በሰለጠነ ሰላማዊ መንገድ ለመወዳደር ከሚፈልጉት ጋር በምርጫ ጊዜ ብቻ ሳይሆን ከምርጫ ውጭም በተለያዩ አጀንዳዎች የሚዲያ ክርክር የምናደርግበትና ህዝቡ የሚያዳምጥበትን አማራጮች በየጊዜው እያየ የሚሄድበትን ሁኔታ እናደርጋለን። ይሄ የሚደረግበት ዋናው ምክንያት አማራጭ የመስማት የህዝብ መብት ስላለን። በኢትዮጵያ የተወካዮች ምክር ቤት ስብሰባዎች ጠቅላይ ሚኒስትሩ ከምክር ቤት አባላት የሚነሱ ጥያቄዎች መልስ የሚሰጡባቸው ስብሰባዎች በዓመት ውስጥ ጥቂት ናቸው። በእነዚህ ስብሰባዎች ብዙ ጊዜ ልዩ ሆኖ ይታይ የነበረው የተቃዋሚ ፓርቲዎች አስተያየቶችና ጥያቄዎች ዛሬ አልነበሩም። ምክር ቤቱ ይህን የጥያቄና መልስ አጀንዳ ያጠቃልለው ጠቅላይ ሚኒስትሩ መጨረሻ ላይ በጠየቁት መሰረት ቀደም ብለው የገንዘብ ሚኒስትሩ አቶ ሶፊያን አህመድ ለምክር ቤቱ ያቀረቡትን ከ223 ቢሊዮን ብር በላይ የሆነውን የ2008 ዓ.ም የሀገሪቱን ጠቅላላ በጀት በሙሉ ድምፅ በማጽደቅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ